La voz de América, y América de Radio Tabiano. 22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምናመሻችሁ ውድ አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የረቡዕ ህዳር 30 2013 ዓ ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉንን ዝግጅቶች እናስተዋውቅ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኬንያ ጉብኝት፣ የኦሮሞ ፌዴራልስ ኮንግረስ መላ የታሰሩት መሪዎቹና አባላቱ እንዲፈቱ ጠየቀ፣ ባልደራስ ለፍትህና ለዲሞክራሲ ኢትዮጵያ ውስጥ ይካሄዳል የተባሉ የምርጫ ጊዜ እንዲራዘም ለሀገሪቱ የምርጫ ቦርድ እና ለሌሎች ባለድርሻዎች ጥሪ ያቀረበ የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችው ቆንጂት ታዬ ነኝ። ማምሻውን በደረሰን ዜና እንጀምራለን። በህወሀት ኃይሎች ታግተው የነበሩ የሰሜን እዝ የኦፕሬሽን ምክትል አዛዥ ብርጋዴር ጄኔራል አዳምነህ መንግስቴን ጨምሮ አንድ ሺህ የሚሆኑ የእዙ የመስመርና ከፍተኛ መኮንኖች መለቀቃቸውን የኢትዮጵያ የዜና አገልግሎት ዘግቧል። ጥቅምት 24 ቀን የህወሀት ጁንታ ሲል ጠራው ለግብዣ ብሎ ጠርቶ አግቷቸው የነበሩ መኮንኖች በመከላከያ ሰራዊትና በፌዴራል ፖሊስ አባላት የጋራ አሰሳ ተለቀዋል ሲሉ የመከላከያ ኢንዶክትሪኔሽን ዋና ዲሬክተር ሜጀር ጄኔራል መሐመድ ተሰማ መናገራቸውንና ምንም ጉዳት ሳይደርስባቸው ከሰራዊቱ ጋር መቀላቀላቸውን የዜና አገልግሎቱ ዘገባ አመልክቷል። በኦሮሚያ ክልል የምስራቅ ሀረርጌ ዞን ባደረገው አሰሳ ልዩ ልዩ የጦር መሳሪያዎች መያዙን አስታውቋል። የጦር መሳሪያዎቹ ከተያዙባቸው መካከል 375ቱ ፍርድ ቤት መቅረባቸውን የዞኑ ፖሊስ የሕዝብ ግንኙነት ኃላፊ ኢንስፔክተር ቶሎሳ ጎሹ ለቪኦኤ ገልጸዋል። ኢንስፔክተሩን ሪፖርተራችን አዲስ ቸኮል አነጋግሮ ያጠናቅረው ዘገባ ቀጥሎ ይቀርባል። በትግራይ ክልል ወታደራዊ እርምጃ መወሰድ ከተጀመረበት ከጥቅምት 24 ማግስት ጀምሮ ባለው የአንድ ወር ገደማ ጊዜ ውስጥ በምስራቅ ኦሮሚያ የምስራቅ አረርጌ ዞን በተደረገ አሰሳ ልዩ ልዩ የጦር መሳሪያዎች መያዙን ዞኑ ለቪኦኤ አስታውቋል። የዞኑ ፖሊስ የኮሚኒኬሽን ኃላፊ ኢንስፔክተር ቶሎሳ ጎሹ ከጦር መሳሪያዎች ባሻገር ሌሎች ወታደራዊ ቁሳቁሶችም ተይዘዋል ብለዋል። ወይ በተገኙት ስራዎች ያገኘናቸው ውጤቶች አራት መቶ አምሳ አራት የተለያዩ ሽጉጦች፣ ሰላሳ አንድ ክላሽንኮፕ ሀያ ሰባት ሀላቀር ጦር መሳሪያ ሰማንያ ስድስት ጸረ ሰው ቦምብ አራት መቶ ዘጠና መሰል ካርታዎች ሶስት ሺ ሶስት መቶ ሀያ ዘጠኝ የተለያዩ ጥይቶች ሶስት ጦር ሜዳ አጉሊ መነጽር ስምንት የወታደር አልባሳት ሁለት ጸረ ተሽከርካሪ ፈንጅ አንድ ዲጂታል ካሜራ እንዲሁም አራት ላፕቶፖች ተገኝቶበታል። ሁለት ጂፒኤስ ማለት አቅጣጫ ጠቋሚ ነው። ጦር ነው ወይ ደግሞ አቀማመጥ መሬት አቀማመጥን ሁለት አርፒጂ ጦር መሳሪያ ነው። እነኝህ መሳሪያዎች የተያዙት እየተዘዋወሩ ሳይሆን በአሰሳ ነው ያሉት ኢንስፔክተር ቶሎሳ የጦር መሳሪያዎች የተያዙባቸው ግለሰቦችን ፍርድ ቤት እየቀረቡ ናቸው ብለዋል። በዚህ ጋር ተያይዘው አራት መቶ ሰባ ሶስት ሰዎች በቁጥጥር ስር ውሎ ሶስት መቶ ሰባ አምስቱ ላይ የአቃቢ ህግ ምስክር እየተጠራባቸው ይገኛል። በምስራቅ ሐረርጌ ወታደራዊ እንቅስቃሴ አልነበረም ያሉት ኢንስፔክተሩ ከነትጥቃቸው ጥቃቸው የተያዙ የኦነግ ሸኔ አባላት ናቸው ያሏቸው ግለሰቦች ግን መኖራቸውን ገልጸዋል። ከወታደራዊ እንቅስቃሴ ይልቅ የንግድ እንቅስቃሴ ቀባን፣ ወይም በተለምዶ ለገና የሚባለውን የአድማ ጥሪ በትግል ስልትነት የሚከተሉ አሉ ያሉት ኢንስፔክተር ቶሎሳ ይህ ግን እየተሳካ አይደለም ብለዋል። የዞናችን ወደሞ ሐረርጌ የምኖረውና የምንቀሳቀሰው ዕለታዊ ጥቅም ነው። ዕለታዊ ጥቅም ማለት ጉድራና ጉድራ የሚባሉ አሉ አታክልትና ሰላት አይነት አታክልት፣ ድንች፣ ቆመን ሰላጣ፣ ስኩቶች አሉ። አሁን ከዚህ ጋር ተያይዞ ይሄ ለገና የሚባለው ነገር ምንድን ነው? አሁን ያቃ በአሁኑ ጊዜ እንደማይ ስራ ነው። ለምን? ህብረተሰቡ እኮ ሀብቱ በዚ ውስጥ ቀርቶ ክሳራ ላይ እየጣለ ስላለ ካሉት ና ካሳለፏቸው ቀናት በተረዳ በአሁኑ ጊዜ ለዚህኛው እንኳ መስማት ጆሮውን አይሰጥም። እና ምንድን ነው ያደርገ ነው ያለው አሁን ህብረተሰቡ ከጸቶ አካሉ ጎዶ ነው ቤተሰብ ቤተሰብን ወንድም ወንድሙን ወንድም አባቱን አባት ልጁን ምስ ደግሞ ባህሏን አጋልጣ ወደ ህግ ቀርቦ ተስተካክሎ ወደ ሰላም እንድመለስና ያለፉት ውከቶችና የነበሩት ብዙ ቦታ የሰው ህይወት ላይና ንብረት ላይ የነበሩትን ድርጊቶች ሁለተኛ እንደማይደግምና የህዝብረተሰቡ በቁርጠኝነት ከኛ ጎን ሆኖ እስከ መጨረሻ እየታገለ መሆኑ ነው ምገልጽልት። በምስራቅ አረር ጌዞን የአርቲስት አጫሉ ሁንዴሳ ሞት ተከትሎ አለመረጋጋት እንደነበረ ያስታውሱት ኢንስፔክተር ቶሎሳ በአሁኑ ሰዓት በቁጥጥር ስር እየዋሉ ያሉት ግን ከዚያ ጋር ግንኙነት ያላቸው አይደለም ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። በአለም አቀፍ የኮቪድ-19 ዜናዎች ቻይና ሰራሹ የኮቪድ-19 መከላከያ ክትባት ሰማኒያ ከመቶ በመከላከል ውጤታማ ሆኗል ስትል የተባበሩት የአረብ ኤሚሬቶች ተናገረች። የኤሚሬትስ የጤና ሚኒስቴር ዛሬ ባወጣው መግለጫ ሳይኖፋርም በሚባለው የቻይና መንግስት የመድኃኒት ኩባንያ በተሰራው ክትባት የመጨረሻ ምዕራፍ ሙከራ ተሳትፈናል ብሏል። ለክትባቱ ለአጣዳፊ ጥቅም የሚውልበት ፈቃድ ባለፈው መስከረም ወር ሰጥተናል ሲልም አስታውቋል። ክትባቱ የከፋ የጎን ጠንቅ ስጋት አላሳየም ያለው ሚኒስቴሩ፣ ሆኖም የሙከራውን ውጤት በተመለከተ ውጤቱን በዝርዝር አላቀረበም። ያም ቢሆን የክትባቱ ውጤታማነት ዘመቻውን ለመጀመርና ኢኮኖሚውንም ለመክፈት አመቺ ሁኔታ ይፈጥራል ነው ያለው። ይህ በዚህ እንዳለ በዩናይትድ ስቴትሱ የመድኃኒት ኩባንያ በፋይዘር እና የጀርመኑ ባዮንቴክ የተቀመመው የኮቪድ-19 መከላከያ ክትባት ላይ ባደረገው ግምገማ ክትባቱ በከፍተኛ ደረጃ ውጤታማ ሆኖ እንዳገኘውና በተከተቡት ሰዎች ላይ ምንም አይነት የደህንነት ስጋት እንዳልፈጠረ የዩናይትድ ስቴትስ መንግስት የመድኃኒትና የምግብ አስተዳደር ኤፍዲኤ አስታወቀ። ይህ መሆኑ ታዲያ ክትባቱ በቀናት ውስጥ የኤፍዲኤን ፈቃድ እንዲያገኝ ሁኔታውን ያመቻቻልን የተባለው በሁለት ዙር የሚሰጠውን የፋይዘር ባዮንቴኩን ክትባት ብሪታንያ ያሉ የዘጠና ዓመት አረጋዊት ተከትበው የመጀመሪያዋ ሆነዋል። አንዳንድ የጤና ጉዳይ ተሟጋቾች በበኩላቸው በጣም አዋጪ ተደርገው የሚታዩትን የኮቪድ-19 ክትባቶች ከ50 ከመቶ የሚበልጡትን ባለጸጎቹ ሀገሮች ስለገዙ በሰባዎቹ ባለዝቅተኛ ገቢ ሀገሮች ከ10 ሰው አንዱ ክትባቱ አይደርሰውም ሲሉ ስጋታቸውን ገልጸዋል። ዘ ፒፕልስ ቫክሲን አላያንስ የተባለው እንደ ሂውማን ራይትስ ዋች እና አምነስቲ ኢንተርናሽናል እንዲሁም ኦክስፋም ያሉ ድርጅቶች ያሰባሰበው ጥምረት የክትባቱ አምራች ኩባንያዎች ቴክኖሎጂያቸውንና የአእምሯዊ ሀብት ባለቤትነታቸውን ኮቨክስ ተብሎ በሚጠራው ዓለም አቀፍ አካል በኩል እንዲያጋሩ ተማጽኖ እያሰሙ ናቸው። በሌላ የኮቪድ-19 ዜና ሰሜን ኮሪያ ከኮቪድ-19 ነፃ ነኝ ብሎ መንግስቷ ማወጁ ላይ የደቡብ ኮሪያ የውጭ ጉዳይ ሚኒስትር ጥርጣሬ ለመፍጠር ጥቅስ ያደረጉት ሙከራ ከባድ ዋጋ ያስከፍላቸዋል ስትል አስታወቀች። የደቡብ ኮሪያ የውጭ ጉዳይ ሚኒስትር ካንግ ኪዩንግ ሆ ባለፈው ሳምንት ባህሬን ውስጥ በተካሄደ ጉባኤ ላይ ባሰሙት ንግግር ሰሜን ኮሪያ በዓለም ዙሪያ 68.2 ሚሊዮን ሰው ከታመመበትና ከ1.5 ሚሊዮን በላይ ሰዎች ከሞቱበት ወረርሽኝ እንዴት አድርጋ እንዳመለጠች ማመን ያስቸግራል ሲሉ ተናግረው ነበር። አስከትለውም ፒዮንግያንግ ከሶል ጋር በድንበር ተሻጋሪ ጸረ ኮቪድ ምላሽ ለመተባበር ፈቃደኛ ሳትሆን ቀርታለች ሲሉ ወቅሰዋል። ዛሬ የፒዮንግያንግ መንግስታዊ የዜና አገልግሎት ባወጣው ዘገባ የሰሜን ኮሪያው መሪ የኪም ጆንግ ኡን እህት ኪም ዩ ጆንግ የደቡብ ኮሪያዋ ሚኒስትር የሚያስከትልባቸውን መዘዝ ሳያገናዝቡ ተናግረዋል። ያ የሚያሳየው በመረረ አምባጓሮ ላይ ያሉት ሀገሮች ግንኙነት ይብሱን እንዲቀዘቅዝ የሚጓጉ መሆናቸውን ነው ማለታቸው ተጠቅሷል። ሚኒስትሩ የተናገሩትን አንረሳም፣ ከባድ ዋጋ ሊያስከፍላቸው ይችላል ሲሉም አክለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ተመራጭ ፕሬዚደንት ጆ ባይደን ዲሞክራቷን የተወካዮች ምክር ቤት አባል ማርሻ ፈጅን የቤቶችና የከተማ ልማት ሚኒስትርነት ሊያጯቸው መሆኑን ዘገባዎች አመለከቱ። ለግብርና ሚኒስትርነት ደግሞ በቀደመው የፕሬዝደንት ባራክ ኦባማ አስተዳደር ዘመን ስምንቱንም ዓመት የግብርና ሚኒስትር የነበሩትን ታም ቪልሳክን እንደሚያጩ ተጠቁመዋል። ቪልሳክ ከሀገሪቱ ዋና ዋና የግብርና ምርት ክፍለ ግዛቶች አንዷ የሆነችው የአዮዋም አስተዳዳሪ ነበሩ። ባይደን ለቤቶች ሚኒስትርነት ያጯቸው የተባሉት አንጋፋዋ የኦሃዮ ክፍለ ግዛት የምክር ቤት ተወካይ ፈጅ፣ ደጋፊዎቻቸው በምክር ቤት ረሃብን ለማስወገድ ባደረጉት ትግል ምክንያት የግብርና ሚኒስትር እንዲያደርጓቸው አሳስበው የነበረ ቢሆንም ባይደን ግን ፈጅ በአቅም ተመጣጣኝ መኖሪያ ቤቶችን ለመስራትና በመሰረተ ልማት ኢንቨስትመንት ዘርፍ ያደረጓቸውን አስተዋጽኦች ተመርኩዘው ለቤቶች ሚኒስትርነት እንደመረጧቸው ነው የተሰማው። ተመራጩ ፕሬዝደንት ባይደን ለመከላከያ ሚኒስትርነት ጥቁር አሜሪካዊውን ጡረታ ላይ ያሉ ጀኔራል ሎይድ ኦስተንን እንደመረጡ ሲታወቅ፣ ማርሻ ፈጅ ሁለተኛ ጥቁር አሜሪካዊ የካቢኔያቸው እጩ አባል ነው የሚሆኑት። በመጨረሻም ፋይር አይ የተባለው የዩናይትድ ስቴትስ ታዋቂ የሳይበር ሴኪሪቲ ድርጅት የሰርሳሪ ጥቃት እንደተፈጸመበት ተናገረ። ጥቃቱን ሊፈጽም የሚችል እጅግ የላቀ ብቃት ያለው መንግስት ብቻ ነው ያለው ፋይር አይ የሀገሪቱ የፌዴራል የክፍለ ግዛትና የአካባቢ መንግስታትን የመሳሰሉ ደንበኞቹን የመረጃ ደህንነት መጠበቃቸውን ለመፈተሽ የሚጠቀምባቸውን መንገዶች ሰርቀውብናል ብሏል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። በዜናው እናመሰግናለን። አድማጮች በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የማክሰኞ ምሽት ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ ዓርብ አሃዱ ሬዲዮ 943 ላይ እንደመጣለን። ጠቅላይ ሚኒስትር አብይ አሕመድና የኬንያ አቻቸው እሁሩ ኬንያታ ዛሬ የሞያሌ ድንበር መተላለፊያን መርቀው አስከፍተዋል። ለሁለት ቀን የሥራ ጉብኝት ኬንያ የገቡት ጠቅላይ ሚኒስትር አብይ ኢትዮጵያ ኬንያንና ደቡብ ሱዳንን በመሰረተ ልማት ለማገናኘት የታሰበውን ፕሮጀክት ሂደትን ይጎበኛሉ ተብሏል። ጠቅላይ ሚኒስትር አብይ የአካባቢው ነዋሪዎች ለድንበር አካባቢ ሰላም ዘብ እንዲቆሙ ጠይቀዋል። ገልሞ ዳዊት ዝርዝር አለው። ኢትዮጵያ ከሐዋሳ ኬንያ ከኢሲዮሎ እስከ ሁለቱ አገሮች ድንበር ከተማ በሆነችው ሞያሌ ያስገነቡትን ከአንድ ሺህ ኪሎ ሜትር በላይ የመንገድ ፕሮጀክት በጋራ አስመርቀዋል። ዛሬ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኬንያው ፕሬዝዳንት ጽሁሩ ኬንያታ የኢትዮ ኬንያ ድንበር ከተማ ሞያሌ ላይ የፕሮጀክቱ አካል የሆነው የሞያሌ ድንበር መተላለፊያን በይፋ ከፍተዋል። ሁለቱ መሪዎች የፕሮጀክቱ መጠናቀቅ ኢትዮጵያንና ኬንያን በኢኮኖሚና ማህበራዊ ረገድ ይበልጥ የሚያጠናክር ነው ብለዋል። የተደረገላቸውን አቀባበል ያደነቁት ጠቅላይ ሚኒስትር አብይ ብዙ እሴትን የሚጋሩ የልቶ ሀገር ድንበር ነዋሪዎችን እንኳን ደስ አላችሁ ብለዋቸዋል። ይሄ በመካከላችን ያለው ሰው ሰራሽ ድንበር በዚህ በተገነባው መሰረተ ልማት ይፈርሳል የሚል ግምት አለኝ። ይሄው ዛሬ የተመረቀው ፕሮጀክት በሁለቱ ሀገሮች የሚገኙ ቤተሰቦች ተገናኝተው ያሏቸውን ክህሎት እንዲጋሩና እንዲጠቀሙ በተጨማሪም በንግድ በኢኮኖሚና በቱሪዝም በመሳሰሉ እንዲጣምሩ የሚያደርግ ነው። ይሄ ሁለቱ ወንድማማች ሕዝቦች በኢንቨስትመንትና በንግድ ልምድ እንዲለዋወጡ የሚያስችላቸው በጣም ወሳኝ ክስተት ነው። ሌሎች ጎረቤት ሀገሮችም አንድ ላይ አምጥተን አንድ ቤተሰብ ለመሆን ይህንን ስራ እንቀጥላለን ብለዋል ጠቅላይ ሚኒስትር አብይ። ጠቅላይ ሚኒስትር አብይ አህመድ ለአካባቢው ነዋሪዎች ሌላ በአጽንኦት ያስተላለፉት ጉዳይ ስለ አካባቢው ሰላምና ጸጥታ ሁኔታ ነው። ለእናንተ ያለኝ መልእክት ለመሠረተ ልማቱ መጠናቀቅ እንደሰራችሁት ሁሉ ለአካባቢው ሰላም ጠንክራችሁ የበኩላችሁን እንድትወጡ ነው። ምክንያቱም ሰላም የሁሉ ነገር መሠረት ነው። ያለ ሰላም ለሕዝባችን ያሰብነውን ነገር መከወን ማድረስ አንችልም። በተለይ አልሸባብንና ኦነግን ከአካባቢው ካጸዳን የአካባቢው ነዋሪዎች አንድ ቤተሰብ፣ አንድ ዜጋ ሆኖ በደስታ እንደሚኖሩ ማየት ትችላላችሁ ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይን የተቀበሉት የኬንያው ፕሬዝዳንት ጽሁሩ ኬንያታም በሁለት ጉዳዮች ማለትም በመልካም ጉርብትናና በሰላም ላይ አበክረው ተናግረዋል። ፕሬዚደንቱ ሰላማዊ የሆነ ግንኙነት ያላቸው ኢትዮጵያና ኬንያ አሁንም በንግድና በኢንቨስትመንት አብሮ መስራት አለባቸው ካሉ በኋላ የአካባቢው ኅብረተሰብ ዛሬ ከተመረቀው ፕሮጀክት ዋና ተጠቃሚ ናቸው ብለዋል። What we want, brothers and sisters, is to see a deepening of the integration between our two countries. እንዲህ ይላሉ ኬንያታ። የምንፈልገው የሁለቱ ሀገሮች ግንኙነት ይበልጥ እንዲጠናከር ነው። ይሄ እሁን እንዲሆን እናንተ በኬንያ ሞያሌና በኢትዮጵያ ሞያሌ ያላችሁ ህዝቦች በጣም ትልቅ ሚና አላችሁ። የማርሳቢት አስተዳዳሪው እንዳለው ሞያሌ እንደ ዱባይ የአካባቢያችን የንግድ ማዕከል መሆን አለባት። የኢትዮጵያ ወጣቶችም በዚህ ስራ ማግኘት አለባቸው። የኬንያ ወንድሞቻቸው ስራ አግኝተው በመሀል አገር ያሉትን ዜጎቻቸው የማገዝ እድል ማግኘት አለባቸው። ይሄ የእውነተኛ ግንኙነት መጀመሪያ ነው ብለዋል ኬንያታ። በሁለተኛ ደረጃ የሚያነሱት የጸጥታ ጉዳይ ነው። ኬንያታ በአካባቢው የሚኖሩ ህዝቦች የሰላማቸው ዘብ እንዲሆኑ አሳስበው ጠቅላይ ሚኒስትር አብይ አህመድ በቆይታቸው በሁለቱ ሀገሮች መንግስታት ታቅደው በመሰራት ላይ ያሉ ፕሮጀክቶችን እንደሚጎበኙም ገልጸዋል። ጠቅላይ ሚኒስትር አብይ ስለ አካባቢው ሰላም ሲናገሩ ኦነግን ከአልሸባብ ጋር አቆራኝተው ስለተናገሩት የኦሮሞ ነፃነት ግንባር ጊዜያዊ የህዝብ ግንኙነት ኃላፊ አቶ በቴ ኡርጌሳ መልስ ሰጥተዋል። እንግዲህ ኦነግ በሰላማዊ መንገድ የሚንቀሳቀስ በኢትዮጵያ ህግ ተመዝግቦ ያለ ድርጅት ነው ጎረቤት ሀገር ሄዶ ለምን ኦነግን ከሌሎች አሸባሪ ድርጅቶች ተርታ መጥራት እንደፈለጉ አልገባንም። ለምን ይህን ቃል እንደተጠቀሙ አናውቅም። ኦነግ የታጠቀ አካል አይደለም። በሰላማዊ ትግል እየታገለ ያለ እዚሁ ሀገር ውስጥ ቢሮዎችን ከፍቶ አባላት ፖለቲካን አባላትን አደራጅቶ ፖለቲካን የሚሰራ ድርጅት ነው። ስለዚህ ከኛ ጋር ችግር ካለ እዚሁ መነጋገር የምንችል ነበር። አዲስ አበባ ሆነን መነጋገር የምንችል ነበር። ስለዚህ እዚህ እዛ ሄዶ የተነገሩበትን ነገር እኔ አልሰማውም። ለምን እንደተናገሩ፣ በምን አውድ ውስጥ እንደተናገሩ እና ማንን ለማለት እንደተናገሩ ያወቁት ነገር የለም። ግን አንተ እንደምትለው የኦሮሞ ነፃነት ግንባርን ብሎ ከሆነ ይሄ ትልቅ የታሪክ ስህተት ነው። ድርጅታችንን ከአልሸባብ ጎን መጥራት ታሪካዊ ስህተት ይመስለኛል። ያው እንግዲህ እናይ ናይና ሁኔታውን ናይና ባለው አግባብ እንጠይቃለን። ማብራሪያ እንዲሰጡን በምን ኮንቴክስት ሄድ ሊሉ እንደቻሉ አቶ በቴ እንዲህ አይነት ሁኔታ ሲከሰት በፓርቲዎች የጋራ መድረኮችና በቀጥታም የሚገናኙበትና የሚጠያየቁበት አካሄድም እንዳለም ጨምረው ተናግረዋል። በሌላ በኩል የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ማምሻውን ለአሜሪካ ድምፅ ጠቅላይ ሚኒስትሩ ኦነግ በሚል የጠቀሱት ፓርቲውን ሳይሆን የኦነግ ሸኔ ታጣቂዎች መሆናቸውን ማለታቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በሁለት ቀን የኬንያ ቆይታቸው ነገ ወደ ኬንያ የወደብ ከተማ ላሙ ሄደው ዛሬ መርቀው የከፈቱት አካል የሆነውን ፕሮጀክት ክፍልንም እንደሚጎበኙ ይጠበቃል። በእንግሊዝኛ ምኅጻረ ቃል ላፕሰት ኮሪደር የተሰኘው የመሰረት ልማት ግንባታ ፕሮጀክት እንደ ግሮጎሳዊያን ዘመን አቆጣጠር በ1975 የተጠነሰሰ ሲሆን ሀሳቡም ኢትዮጵያን ጨምሮ የምስራቅ አፍሪካ ሀገሮችን በመሰረት ልማት መረብ ማቆራኘት ነው። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ ትግራይ ክልል ውስጥ እየተደረገ ያለው ሕግ የማስከበር ዘመቻ አጥፊዎችን ለሕግ ለማቅረብ እየተደረገ ያለ እንጂ በትግራይ ህዝብ ላይ ያነጣጠረ አይደለም ብሏል። ከትግራይ ብሔር ተወላጆች ጋር በወቅታዊ ጉዳይ ላይ ዛሬ የተወያየው የአዳማ ከተማ አስተዳደር ሙክታር ጀማል ዝርዝር አለው። ዛሬ በአዳማ በተደረገው የትግራይ ማህበረሰብ እና የአዳማ ከተማ አስተዳደር ውይይት ላይ የመነሻ ሀሳብ ያቀረቡት የአዳማ ከተማ ብልጽግና ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ አብዱል ጀሊል አብዱሮ እንደጠቀሱት ትህነግ ብለው የጠሩት የህወሀት ቡድን ህገወጥ የሆነ ምርጫን ከማድረግ አልፎ የሀገሪቷ መከታ የሆነው መከላከያ ሰራዊት ላይም ጥቃት ወስዷል ብለዋል። በእነዚህ እንቅስቃሴዎች መንግስት ትግስቱ በመሟጠጡ ወደ መጨረሻው እርምጃ መገባቱንም አቶ አብዱል ጀሊል አብራርተዋል። ከመወያያ ርዕስ በኋላ በውይይቱ ላይ የተሳተፉት የትግራይ ተወላጆች መንግስት ህግን የማስከበር እርምጃ ብሎ የጠራውን በተመለከተ የተቃውሞም የድጋፍም ድምፆች ተሰምተዋል። በተለይ ማዕከላዊ የሆኑ አስተሳሰቦች ላይ ሀሳባቸውን የሰጡ የውይይቱ ተሳታፊዎች ከስርዓት ጋር መታገል እያለ የትግራይን ህዝብ በአጠቃላይ ሊያሸማቅቅ የሚችሉ አስተሳሰቦች ሲሰራጩ መቆየቱ አግባብ አለመሆኑንም የገለጹ አሉ። እኔ ኢትዮጵያ ትግራይ ተቀበረ እንጂ ብሞት ኪዳነ ምሕረት ነው የምቀበረው። የትም እሄድ አልፈልግም። ተጎትቼ ካልሄድኩም በስተቀር ግን በሚደረጉ ነገሮች ወንጀል ሲፈጸሙ የትግራይ ተናጋሪዎች ያላች፣ በተለይ ሚዲያዎች የምታስተላልፉት እያንዳንዱ ስነ ልቦና ያንኳኳል። የትግራይ ምናልባት ጁንታን ብሉት የተለያዩ አመራሩ ብትሉ በጣም መደገፍ ይቻላል። ትግርኛ ተናጋሪ የምትባለው ቃል ግን የሰው ሁሉ ስነ ልቦና ትጎዳለችና እባካችሁ አገላለጽ ላይ ጥንቃቄ ቢደረግ ጥሩ ነው ብዬ አስባለሁ። ሌላኛው ራሳቸውም ከዚህ ቀደም የመከላከያ አባል መሆናቸውን የተናገሩት የትግራይ ተወላጅ በህወሓት መከላከያው ላይ ተወሰደ ያሉት እርምጃ የሚያምነው ሲሉን የገለጹት ሰራዊታችን በጠላት እጅ ቢሞት ኑሮ እጅግ አይቆጨም ነበር፣ በወገን በመሆኑ እያዘን ሆኖም ግን በሱ ለተደረገው ግድያ ያችን ሀገር ያችን ትግራይ የምትባል ሀገር ትግራይ ያለው ህዝብ እግዚአብሔር ደርሶለት እንባው፣ ሰቆቃውና፣ እርዛቱ፣ ጥማቱ ደርሶለት በዚህ ምክንያት በቃ ሊለው ስለፈለገ ይህንን ጉዳይ ተከስቶ በአሁኑ ሰዓት እነሆ እያየን እየሰማን ያለ ነው። ሌላኛው ተሳታፊ ጦርነቱ በወንድማማቾች መካከል የተደረገ በመሆኑ በዚህ ጉዳይ ላይ አሸናፊ ይኖራል ብዬ አላምንም ብለዋል። በውይይትና ሰላማዊ መንገድ ቢፈታ የተሻለ መሆኑን እና አሁንም ሁሉም አካል ወደ ሰላም እንዲመጣ ጥሪያቸውን አስተላልፈዋል። ትግራይ እትብቴ የተቀበረበት ነው። ትግራይም የልጆች አባት ነኝ። ሶስት ልጆች አሉ። እኔ በዚህን ሰዓት ላይ በሚካሄደው ውጊያ ደስተኛ አይደለሁም። የማንም ደጋፊ መሆን የማልችልበት ሁኔታም አለ። ለምን ብትሉኝ እኔ ራያ ሰው ነኝ። አንደኛው ልጄ የትግራይ ልዩ ኃይል ነው፣ አንደኛው ልጄ አብን ነው። ሁለት ልጆች እየተዋጉ ነው። ምን ማለት ነው? ስለዚህ እኔ የሚገባኝ ወንድሞቼ ኢትዮጵያውያን ሆናችሁ ይህ ድል አሸናፊ ሆነው ስብል የሚገባን ከሆነ አሸናፊው ኢሳያስ አፈወርቅና ግብፅ ናቸው። እየተባላን ነው፣ ኃይላችን እየተዳከመ ነው። የኢትዮጵያ መከላከያ ሰራዊት ሲወድም ኢትዮጵያውያን ነው እየሞተ ያለው። ትግራይ ላይ ያለው ወጣት ሲወድም ኢትዮጵያዊ ነው። ኢትዮጵያ እርስ በራሳችን እየተባላን ነገ አቅም እያጣን ነው። እናንተ ምናልባት ብልጽግና ብልጽግና ስለተባለ ጭብጨባ ብቻ እንትን አትበሉ። ደካማ ጎንን ማየት ሞክሩ። የኢትዮጵያ ሕዝብ ትግሉን እያደረገ ያለው ሕግን ጥሷል ብለው ከጠቀሱት ቡድን ጋር መሆኑን የገለጹት የአዳማ ከተማ ብልጽግና ጽሕፈት ቤት የፖለቲካ ዘርፍ ኃላፊው አቶ አብዱልጀሊል አብዱሮ ሕዝብን እንደ ሕዝብ የሚያሸማቀቅ ድርጊትና አገላለጽ አግባብ አለመሆኑን ጠቅሰዋል። በአዳማ ከተማም ያለውን እንቅስቃሴ በመለየት መንግስት እርምጃ እየወሰደ መሆኑንም ተናግረዋል። የኢትዮጵያ ህዝብ የታገለው ከትግራይ ህዝብ ጋር አይደለም፣ ከአጥፊዎች ጋር ነው፣ ከዘራፊዎች ጋር ነው። የትኛው ነው የተፈናቀለው? የትኛው ነው የተጎዳው? ያ በመትረየስ ፊት ለፊት ህይወቱን ሰጥቶ ሲታገለ የነበረ ወጣት አንድም በጎረቤቱ ያለው ማህበረሰብ ላይ ጥቃት አላደረሰም። ሰው ከሰው ሊለያይ ይችላል። የተወሰኑ ሌቦችም ሊኖሩ ይችላሉ፣ በስመ ወጣት ችግር ሊፈጥሩ የሚችሉ አብዛኛው ህዝብ ትግሉ ጸረ ዲሞክራሲ ከሚያደረጉት ጁንታዎች ጋር ነው። የትግራይ ተወላጆችም ልትታገሉ የሚገባው ነገር በእናንተ ስም የሚነግዱትን መታገል መቻል አለባቸው። አይጠቅማችሁም። ለእነሱ ጠበቃም የሚፈልጉ ግን አሉ። ይሄ ሁሉን አይወክልም። አዳማ ከተማ ላይ ባደረግነው ብርበራ፣ ባደረግነው ፍተሻ የጦር ሜዳ መሳሪያዎች የተያዘበት የለም። አለ እኮ አስፈላጊ ከሆነ ስሙ መጥቀስ ይቻላል። ፖሊስ ጣቢያ ሂዱና መረጃ ውሰዱ። አዳማ ባድሜ አይደለችም። አዳማ ጦር ሜዳ አይደለችም። አጥፊው ግለሰብ ሊኖር ይችላል። ብሔርን አይወክልም። ብለን ተው ነው ምናልባት አጥፊዎቹ በግ ይጠየቃሉ። ሌላኛው ለውይይቱ መልስ የሰጡት የአዳማ ከተማ አስተዳደር ብልጽግና ጽሕፈት ቤት ኃላፊ አቶ አለማየሁ ቱሉ በጦርነቱ አሸናፊ የለም የተባለው አግባብ አይደለም ሲሉም ተናግረዋል። በዚህ ጦርነት አሸናፊ አይኖርም ለተባለው፣ ጦርነቱ ተጠናቋል። የኢትዮጵያ ሕዝብ አሸንፏል። ይሄ በደንብ ሊሰመርበት ይገባል። ተጠናቋል። ያሸነፈው አብይ አይደለም ኢሳያስ፣ አይደለም። ግብፅ አይደለችም። ህዝባችን እና መከላከያ ሰራዊቱ ድል ነስቷል፣ አሸንፏል። ኤርትራ መንግስት ሚሳኤል ሲተኮስበት እኳ አልተኮሰም። ራቁቱን የተሸኘውን የመከላከያ ሰራዊት የተቀበለው ጎረቤት ኤርትራ ነው። ህዝቡ አንዱ ስለሆነ ህዝቡ ጋር ችግር የለም። በሁለቱ መንግስታት ማካከል ያለውም ችግር ተፈቷል። ይህን ነገር በአግባቡ ማየት ተገቢ ነው። ወደ የትም ልንወስድ አንችልም። ወንጀለኛ ወንጀለኛ ነው። ከሃዲ ከሃዲ ነው። ይህን ኃጢያት ለሌላ አካል መስጠት አንችልም። አቶ አለማየው የትግራይ ህዝብ ለሀገር አንድነትና ሰላም ሲታገል የነበረ ቢሆንም ከአብራኩ የወጡ ልጆቹ የጠበቀውን ያህል ለችግሩ አልደርሱለትም ብለዋል። በአሁኑ ጊዜ በብልጽግና የሚመራው መንግስት ለግል ጥቅሙ ሲል የህዝብን ጥቅም አሳልፎ ሽጧል ካሉት ኃይል ጋር የመጨረሻና ፍጻሜ ትግል እያደረገ ነው ሲሉም ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ። ከአዳማ መንግስት ለምርጫ ዝግጅት ከማድረጉ በፊት በእስር የሚገኙ የተፎካካሪ ፓርቲ አባላትና አመራሮችን መፍታት አለበት ሲል የኦሮሞ ፌዴራልስ ኮንግረስ ፓርቲ አሳሰበ። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ለአሜሪካ ድምፅ እንደገለጹት የፖለቲካ ምህዳሩ በመስፋት እውነተኛ ዲሞክራሲ በኢትዮጵያ እንዲወለድ መንግስት የፖለቲካ ፓርቲ እስረኞችን መፍታት አለበት ብለዋል። በዚህ ዙሪያ ከብልጽግና ፓርቲ አመራሮች ምላሽ ለማግኘት የተደረገው ጥረት አልተሳካም። ጸሐይ ዳምጠው ዝርዝር አላት። የኦሮሞ ፌዴራሊስት ኮንግረስ ፓርቲ ዛሬ ባወጣው መግለጫ ሀገር እያስተዳደረ ያለው መንግስት ሀገር አቀፍ ምርጫ ለማካሄድ እየተዘጋጀ እንደሆነ እየጠቆመ ሲሆን ከምርጫው መቅደም ያለባቸው ጉዳዮች አሉ ሲሉ የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ጥያቄያቸውን አሰምተዋል። የኦፊኮ ሊቀመንበር ብሔራዊ መግባባት ቅድሚያ ሊሰጠው የሚገባ ጉዳይ ነው፣ የፖለቲካ ምህዳሩን ለማስፋት ደግሞ የታሰሩ ተፎካካሪ ፓርቲዎች አባላት እና መሪዎች መፈታት አለባቸው ሲሉ አክለዋል። ብሔራዊ መግባባት ብሔራዊ መግባባት ስንናገር የነበረው አይፈታ ብዙ ነገሮች ውስጥ እየገባ ነው። አሁንም ቢሆን ሰላማዊና የተረጋጋ ምርጫ፣ ወደ ሰላማዊ መንገድ ሊወስደን የሚችል ምርጫ ዲሞክራሲያዊ ስርዓት እንዲወለድ ዝም ብሎ ሳይሆን ምርጫ ለምርጫ አድመቱ ሳይሆን ዲሞክራሲያዊ ስርዓት በታሪካችን ለመጀመሪያ ጊዜ እንዲወለድ ለማድረግ ከዛም ወይም ደግሞ ሕዝባችን ሰላምና መረጋጋት በሰፈነበት ሁኔታ ወደ ልማት ፊቱን እንዲያዞን ለማድረግ የብሔራዊ ጓባት ብለን ስንናገር የነበረውም እስካሁን አልተፈታም። የፖለቲካ ምህዳሩ እየሰፋ አይደለም፣ እንዲሁም እየጠበበ ነው። ቢሮዎቻችን በየቦታው እንደተዘጉ ነው። ብዙ አባሎቻችን ምርጫውን መወዳደር የሚችሉ ታዛቢ የሆነው መስራት የሚችሉ በብዙ ነገሮች ሊሳተፉ የሚችሉ ሰዎች አባሎቻችን እስር ቤት ናቸው። በኢትዮጵያ እውነተኛ ምርጫን ለማካሄድ እና እውነተኛ ዲሞክራሲን ለማስፈን መሰራት ያለባቸው ቅድመ ሁኔታዎች አሉ ሲሉ አመልክቷል። ሊቀመንበሩ ፖለቲካ ድርጅቶች በነፃ የመንቀሳቀሳቸው፣ በሰላም የመንቀሳቀሳቸው አባሎቻቸው የአለባብ የታሰሩ መፈታታቸው ቢሮቻቸው ተከፍቶ በሚሁም መንገድ ምርጫ ውስጥ መግባት ውስጥ ካልገባን በስተቀር ምርጫ ምርጫ ስለተባለ ብቻ ምርጫ ውስጥ ከተሳተም እስካሁን ድረስ እኮ ከንጉሱ መጨረሻ አመታት ጀምሮ የደርግም የኢህአዴግ አንድም አሁን ብዙ ምርጫዎች ውስጥ አልፈናል። አሁኑ እና ምርጫም መሰረታዊ በሆነ መንገድ እስካሁን ድረስ አገሪቱ ኋላ ከንጉሱ ዘመን ጀምሮ ስታቀዳቸው ከነበሩት ምርጫዎች የተሻለ እና በሀቅ ላይ የተመሰረተ በፊት ላይ የተመሰረተ ገለልተኛ በሆነ አካል የተዳኘ ዲሞክራቲክ ኢትዮጵያ እንድትወለድ የተጨናገፈ ነገር ሳይሆን ዲሞክራቲክ ኢትዮጵያ እንድትወለድ ታደርግ ምርጫ መሆን አለበት ብለን እናምናለን። ለእነዚህ ደግሞ የሚያስፈልጉ ነገሮች እነዚህ ናቸው። መሰረታዊ ጉዳዮች ለእኛም ብቻ ሳይሆን ለአህፋም፣ ለህዝቦቿም፣ ለሁሉም ኃይሎች ያስፈልጋሉ። መንግስት ከተፎካካሪ ፖለቲካ ፓርቲዎች ጋር ለምርጫ ቅድመ ዝግጅት እያደረገ ያለው ውይይትም አጥጋቢ አይደለም ብለዋል ፕሮፌሰር መረራ። እየተሳተፍን ነው፣ ግን በቂ አይደሉም። የታሰሩ ነገሮች እስካሁን ድረስ በቂ ናቸው። ታስሮዋል ነገሮች ላይ ተስማምተናል ብለን በእጃችን የያዝነው ነገር የለም። ስለዚህ ያኖች ትልቁ ችግር ውይይት ብቻውን አይደለም። ውይይት ነገሮችን ለመፍታት በድርድሮች የሚፈቱት ነገሮችን በድርድሮች ለመፍታት ለነጻናት ስታዊ ምርጫ የሚያስፈልጉ መሰረታዊ ጉዳዮች ናቸው የሚባሉ ነገሮች ላይ መስማማትና አስፈላጊም ከሆነ ደግሞ መፈራረምን በጋራ በቀየስኖ የፕሮታካርታ ላይ ተስማምተን ስራ ላይ ስምምነቶቻችን ስራ ላይ ለማዋል መስራት አለብን። በዚህ ኦፊኮ የሚያቀርበውን ክስ በተመለከተ ከብልጽግና ፓርቲ አመራር ምላሽ ለማግኘት በተደጋጋሚ ያደረኩት ሙከራ ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ህወሀትና ኦነግ ሸኔ የተሰኙ ድርጅቶች በሽብርተኝነት እንዲፈረጁ ባልደራስ እውነተኛ ዲሞክራሲ ፓርቲ ጠይቀ። ላለፉት ዓመታት በኃይል በህወሀት ተወስደዋል ያላቸው የአማራ መሬቶች ወደ ነበሩበት እንዲመለሱም ጥሪ አቅርቧል። አገር አቀፍ ምርጫ መካሄድ ያለበት ባለው ህገ መንግስት ላይ ህዝበ ውሳኔ ከተሰጠ በኋላ ነው ብለዋል። መለስካቸው አምሃ ዝርዝሩን ልኳል። ባልደራስ ለእውነተኛ ዴሞክራሲ ፓርቲ ዛሬ ይፋ ባደረገው መግለጫ ህወሀት ላለፉት ዓመታት ፈጽሟቸዋል ያላቸውን ወንጀሎች በሰፊው ዘርዝሯል። እንደ መግለጫው አባባል ህወሀት ከተጸነሰበት ከ1967 ዓ.ም ጀምሮ እወክለዋለሁ በሚለው የትግራይ ህዝብ ደም የጨቀዬ በትግራይ ውስጥም ሆነ ከትግራይ ውጭ ተደራጅተው ሲታገሉ የነበሩ የፖለቲካ ድርጅቶችን በክህደት ከትግራይ እንዲወጡ ያደረገ፣ አባሎቻቸውንም በሴራና በተንኮል የገደለ ያሰደደና ያጠፋ፣ ዓላማቸውን ያልተቀበሉ ትግራዋዮችንም ጨምሮ በብዛት የጨፈጨፈ፣ በሽብር ተጸንሶ በሽብር ጎልምሶ በሽብር ያረጀ ፋሽስታዊና ጸረ ኢትዮጵያ ድርጅት ነው ይለዋል። ኦነግሸኔም ከዚህ የተለየ ታሪክ እንደሌለው የሚናገረውን ይህን መግለጫ ያብራሩት የፓርቲው የሥራ አስፈጻሚ ኮሚቴ አባልና የህዝብ ግንኙነት ኃላፊው ዶክተር በቃሉ አጥናፉ እንዲህ ሲሉ አስረድተዋል። ባልደራስ ለእውነተኛ ዴሞክራሲ ፓርቲ ህወሓትና ኦነግሸኔ በተናጥልም ሆነ በጋራ በሽብርተኝነት መፈረጅ አለባቸው የሚል ጽኑ እምነት አለው። ህወሓት በባለቤትነት የሚያስተዳድራቸው የንግድ ድርጅቶች ተወርሰው ለሀገርና ለህዝብ ጥቅም እንዲውሉ መደረጉ ተገቢ እርምጃ በመሆኑ መንግስት የድርጅቶችን የባንክ ሂሳብ በመዝጋት ብቻ ሳይሆን ተወርሰው ንብረቶች ለሀገር እና ለህዝብ ጥቅም እንዲውሉ ዘዴ መቀየስ አለበት የሚል እምነት አለው። ህወሓት በፖለቲካ ድርጅት ከተቋቋመ ጊዜ ጀምሮ በርካታ ጸረ ህዝብ የሆኑ ድርጅቶችን ፈጽሟል። ኤርትራን አስገንጥሏል። የዘር ማጽዳትና እና የዘር ማጥፋት ወንጀሎችን አከናውኗል። ኢትዮጵያ እንድትበተን የሚሰራና ሲሰራ የኖረ ድርጅት ነው። የሰሞነኛው ድርጊት ብቻ በሰሜን እዝ ላይ እና በማይካድራ ላይ የፈጸመው ወንጀል በሽብርተኝነት እንዲፈረጅ ለማድረግ የሚያስችል እንደሆነ ባልደራስ ለእውነተኛ ዴሞክራሲ ፓርቲ በጽኑ ያምናል። ኦነግ ሸኔም ባለፉት ሁለት ዓመታት በተለያዩ አካባቢዎች ዘርና ማንነትን መሰረት ያደረገ የሰብአዊ ዘር ማጥፋት ወንጀል የፈጸመ በመሆኑ ሁለቱም ድርጅቶች በሽብርተኝነት ሊፈረጁ እንደሚገባ ፓርቲያችን በጽም ያምናል። መግለጫው በመንግስት የተወሰደውን የህግ ማስከበር እርምጃ አድንቆ ከሰሜን ጎንደር በኃይል የተነጠቁ ወልቃይት ጠገዴ፣ ጠለምትና ሁመራ እንዲሁም ከሰሜን ወሎ የተነጠቀው ራያ ለወደፊት የሀገሪቱ የፌዴራል አወቃቀር በአዲስ መልክ እስከሚዋቀርበት ጊዜ እነዚህ ይዞታዎች ወደ አማራ ክልል እንዲካተቱ ሲል ይጠይቃል። አቶ አማዳኝ የፓርቲው ስራ አስፈጻሚ አባልና የጥናትና ምርምር ዘርፍ ኃላፊ ይህን ጉዳይ በተመለከተ ተጨማሪ ማብራሪያ ሰጥተዋል። ወደፊት እንግዲህ አሁን እዚህ ያልተገለጸ ግን መወሰድ አለባቸው ብለን የምናምናቸው እርምጃዎች አንደኛ ከሰሜን ጎንደር በኃይል የተነጠቁ ከሰሜን ወሎ በኃይል የተነጠቁ አካባቢዎች ወደፊት እንግዲህ የፌዴራል አወቃቀሩ እስከሚስተካከልበት ጊዜ ድረስ ወደ አማራ ክልል እንዲመለሱ ይጠይቃል ባልደራስ። ሰሞኑን የገዢው ብልጽግና ፓርቲ ዋና ጽሕፈት ቤት ኃላፊ አቶ ብናልፍ አንዱዓለም ለቪኦኤ በሰጡት ቃለ ምልልስ በአካባቢው የተነሳው ጥያቄ አዲስ እንዳልሆነ አስታውሰው ጉዳዩ ከመሬት ማስመለስ ጋር የተያያዘ ሳይሆን የማንነት ጥያቄን የተመለከተ እንደሆነ አስረድተዋል። እንዲያውም ህወሀት የህግ ማስከበሩን እርምጃ መሬት ለመውሰድ እንደተከፈተበት ጦርነት እያቀረበው እንደሆነ አስረድተው ይህን ማለታቸውም ይታወሳል። በመከላከያው ላይ የወሰዱ ጥቃት፣ በተለያዩ አካባቢዎች ላይ የሰነዘቧቸው ጥቃቶች፣ እነዚህ ጉዳዮች ወንጀላቸው እንዲደበቅና እንዲሸፈን የተደረገው ኦፕሬሽን የመሬት ማስመለስ ኦፕሬሽን አስመስሎ ለ ለዓለም አቀፉ ማህበረሰብ ማህበረሰብም ለኢትዮጵያ ህዝብም በዛ መንገድ ለማቅረብ የሚደረግ ሴ እንትን ነው የነበረው ሆን ተብሎ በዛ ዳይሬክሽኑ ወይም አጀንዳውን ዳይቨርት ለማድረግ የሚሰራ ቅስቀሳ ነው የነበረው። ሪያሊቲው ግን ይሄ አይደለም። አሁንም በደንብ መታወቅ ያለበት የዓለም አቀፉ ማህበረሰብም ሌላውም በዚህ ጉዳይ ላይ የተደነጋገረው ሰው ግልጽ መሆን ያለበት ጥያቄው በፍጹም የመሬት የማስመለስ የምናምን ጥያቄ አይደለም። የማንነት የፍትህ ጥያቄ ነው። ፍትህ እናገኝ ነው ጥያቄያቸው። እንደመጥ ከደምጠር ፍትህ እናገኝ ነው ስለዚህ ይህን ጥያቄ ደግሞ ወደ ጎን የምትገፋበት ምንም ምክንያት የለም። ስለሆነም በህጋዊ መንገድ በሰላማዊ መንገድ ነው ጥያቄ እያቀረቡ ያሉት። ይህን ጥያቄ አዳምጦ ስርዓት ባለው መንገድ አሰራሩ ተከትሎ ምላሽ እንዲያገኙ ማድረግ ያስፈልጋል። ባልደራስ በዚህ መግለጫው ካነሳቸው ጉዳዮች አንዱ ስድስተኛውን ሀገር አቀፍ ምርጫ የተመለከተ ነበረ። ምርጫው መካሄድ ያለበት አገሪቱ አሁን የምትመራበትና ለብዙ ችግሮች ምንጭ ነው ያለው ህገ መንግስት ዕጣ ፈንታው አስቀድሞ መታወቅ እንዳለበትም ባልደራስ ይከራከራል። አቶ አማዳኛው እዚህ ላይ ማብራሪያ አክለዋል። ሕገ መንግሥቱ በሰላማዊ መንገድ ለህዝብ ይሻሻልም የሚሉ አይሻሻልም የሚሉ ህዝባዊ ውይይት ተካሂዶ ሰጥቶ መቀበል የሚባል ነገር አይደለም። የዓላማ ሰጥቶ መቀበል የሚባል ነገር የለም። ህዝባዊ ውይይት ተካሂዶ ህዝብ ነው መምረጥ ያለበት። መለወጥ የለበትም የሚለውም የራሱን አቋም ያብራራል፣ ህዝብ መለወጥ አለበት የሚለውም የራሱን አቋም ያብራራል። በህዝብ ውሳኔ ይቀየር አይቀየር የሚለው በህዝብ ነው። ይሄ የህዝብ ጉዳይ ስለሆነ ህገ መንግስት የመንግስት ብቻ ስላልሆነ እስከ ዛሬም የወሰንልን ህገ መንግስቱን መንግስት ነው። ህዝብን መታከል አለበት፣ ድምፁን መስጠት አለበት። ከዛ በኋላ ምርጫ ቢካሄድ ምንም አይደለም፣ ቆንጆ ነው የሚል አጠቃላይ እምነት አለ ትክክለኛ ነው ብለን የምናምነው ይሄን ሂደት ነው። በምርጫው ሂደትና በህገ መንግስታዊነት ጉዳይ ገዢው ፓርቲም ሆነ ሌሎች ጥቂት የማይባሉ ተፎካሪ ፓርቲዎች ክርክር አድርገው በመጨረሻ ላይ የሀገሪቱ ፓርላማ በደረሰበት ውሳኔ መሰረት ምርጫው ለወራት መተላለፉ አይዘነጋም። ህወሓት በስልጣን ላይ ያለው መንግስት ህገ ወጥ ነው የሚለውም ይህ ውሳኔ ህገ መንግስቱን የጣሰ ነው በሚል ክርክር እንደሆነ ይታወቃል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ የኮሮና ቫይረስ ወረርሽኝ ለህዝብ ግንኙነት የሚሰጡ ሚዲያዎችን በፍጥነት እየቀየራቸው እንደሆነና ይህ ደግሞ የጋዜጠኝነት ዘገባ ጥራት ላይ ተጽዕኖ እያሳደረ መሆኑን የአውሮፓ ብሮድካስት ማህበር ያወጣው ሪፖርት አመልክቷል። ማህበሩ የህዝብ መገናኛ ብዙሃን በወረርሽኝ ወቅት በሚል ርዕስ ያወጣው ሪፖርት የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ እና የኒዘርላንድስ መንግስት ባዘጋጁት ሁለት ቀን የሚፈጅ የሚዲያ ነፃነት ጉባኤ ዋዜማ ላይ በይፋ ተመርቋል። ሊዛሽ ላይም ከጄኔቫ ያደረሰችንን ዘገባ ስመኝሸው ቆይታ ታቀርበዋለች። የኮሮና ቫይረስ በህዝብ መገናኛ ብዙሀን ላይ ጥሎት የሚሄደውን ጠባሳ አስመልክቶ በመላው አውሮፓ የሚገኙ ሀያ አመራሮች ጋር ቃለመጠይቅ ከተደረገ በኋላ ነው እጅግ ውስብስብ የሆኑት ችግሮች መታየት የጀመሩት። የአውሮፓ ብሮድካስት ማህበር ኃላፊ የሆኑት ሊዝ ኮቪን እንደሚያስረዱት የኮሮና ቫይረስ ወረርሽኝ በቀስታ ያዘግም የነበረውን የሚዲያ የለውጥ ሂደት እጅግ አፋጥኖታል። ከኮሮና በፊት በሀሳብ ደረጃ ብቻ የነበሩ ጉዳዮችም አሁን በፍጥነት ወደ ተግባር እየተቀየሩ ነው ይላሉ። And the global pandemic made people desperate for good quality information. ዓለም አቀፍ ወረርሽኙ ሰዎችን ጥሩና ጥራት ያለው መረጃ በእጅጉ እንዲፈልጉ አድርጓቸዋል። እጅግ ብዙ ቁጥር ያላቸው ሰዎች የሕዝብ አገልግሎት የሚሰጡ የሚዲያ ተቋማት የሚሉትን ለመስፋት ይፈልጋሉ። ነገር ግን በዚህ በወረርሽኝ ወቅት ከኮቪድ ጋር በእኩል ፍጥነት መሄድ የቻለው ብቸኛው ነገር የሀሰት መረጃዎች ስርጭት ነው። ስለዚህ ያንን ለመዋጋት አዳዲስ ፈጠራዎችና አሰራሮች እየመጡ ነው። ሪፖርቱ በወረርሽኙ መጀመሪያ ላይ ሰዎች ለሕዝብ አገልግሎት በሚሰጡ ሚዲያዎች ላይና በመንግስት ላይ የነበረው እምነት ከፍ ያለ እንደነበር ያሳያል። ሚዲያዎች ጠቃሚ መረጃዎችን ለሕዝብ በማድረስ ይጫወቱት የነበረውን ሚናም መንግስታት ይደግፉ ነበር። ነገር ግን የዜና ማሰራጫዎች መንግስት ለኮቪድ-19 የሚሰጠውን ምላሽ ባብጠለጠሉ ቁጥር በሁለቱ ተቋማት መካከል ያለው ግንኙነት መሻከር ጀመረ። የአውሮፓ ማህበሩ ያወጣው ሪፖርት ተባባሪ ጸሐፊ የሆኑት ማይከ ኦሌ ስለ ጥናቱ ሲያስረዱ አንዳንድ ፖለቲከኞችና መንግስታት በሚዲያ ተአማኒነት ላይ በተቃራኒው መቆማቸው ህዝብ በዜና ማሰራጫ ተቋማት ላይ ያለው እምነት እንዲሸረሸር አድርጓል ይላሉ። በሚዲያ ነፃነት ዙሪያ የሚደርሱ ማስፈራሪያዎችና በህዝብ መገናኛ ብዙኃን ላይ የሚሰነዘሩ ጥቃቶችም ጨምረዋል። በጣም ብዙ የሴራ ትንታኔዎች አሉ። አሁን ደግሞ የህዝብ መገናኛ ብዙሀንን ጨምሮ የተለያዩ ሚዲያዎች ላይ ክሶች ይቀርባሉ። የደህንነት ስጋቱና ወረርሽኙ የሚቆይበት ጊዜ በተራዘመ ቁጥር ደግሞ ሰዎች የበለጠ ተጠራጣሪና ፈሪ ይሆናሉ። ባለስልጣናት የሚናገሩትን ነገሮችና የህዝብ ሚዲያ የሚያወጧቸውን መረጃዎችም ይጠራጠራሉ። ገና ብዙም ባልጠሩ ሁኔታዎች የተሞላውን በህዝብ ሚዲያዎች ዙሪያ የሚደረገው ዳሰሳ ቀላል ባይሆንም ሪፖርቱ ጥቂት የሆኑ ምክር ሀሳቦችን ሰንዝሯል። የህዝብ መገናኛ ብዙሃን ምንጊዜም ቢሆን አስተማማኝ የሆኑና እምነት የሚጣልባቸውን መረጃዎችን ማቅረብ እንደሚኖርባቸውና በኢንተርኔት አማካኝነት የሚቀርቡ ዘገባዎች ህዝብ የሚፈልጋቸው መረጃዎች ላይ ትኩረት ሊያደርጉ እንደሚገባቸውም ይገልጻል። በተለይ ደግሞ በህዝብ ዘንድ መከፋፈሎች በበዙበት በዚህ ጊዜ የፈጠራ ዘገባዎችን የማጥራትና በማህበረሰቡ መሀል ማዕበል የሚያስነሱ ጉዳዮች ላይ ትኩረት መስጠት እንደሚገባ ሪፖርቱ አጽንኦት ይሰጣል። የባለስልጣናት መልእክቶች በሚተላለፉበት ጊዜም ቢሆን ሂሳዊ ትንታኔዎች የሚሰጥ ዘገባ እጅግ አስፈላጊ መሆኑንም አስምሮበታል። ሊዛ ሽሌን ከጄኔቫ ላጠናቀረችው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ የተከበራቸው አድማጮች፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የተመራጭን ፕሬዚደንት ጆ ባይደን ድሎች እንዲሻሩ ባቀረቧቸው በርካታ ክሶች በሙሉ ተሸንፈዋል። ፕሬዚዳንቱ በፍርድ ቤቱ የሚሞክሯቸው ክሶች ባልተሳኩበት ሁኔታ ትላንትና በምርጫው ዙሪያ የሚደረጉ የድጋሚ ቆጠራዎችና ማጣሪያዎች ተጠናቀው የሚገቡበት ቀን ነበር። ይህ ደግሞ ለፕሬዚደንት ትራምፕ ድጋሚ የመከራከሪያ እድሎችን የሚዘጋባቸው ነው። ፓትሲ ወደ አስኳራ ከዋይት ሀውስ ያጠናቀረችውን ዘገባ ጽዮን ግርማ ለዲሞክራሲ በተግባር ይዛዋለች። የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ከተካሄደበት እንደ አውሮፓውያን አቆጣጠር ከህዳር ሶስት ጀምሮ ባሉት ተከታታይ አምስት ሳምንታት ውስጥ የተመራጩን ፕሬዝዳንት ጆ ባይደን እና ተመራጯ ምክትል ፕሬዝዳንት ካሚላ ሃሪሰንን ድል የሚያጣጥሙ የአደባባይ ላይ ሰልፎች ሲካሄዱ ነበር። የምርጫውን ውጤት የሚቃወሙ ድምጾችም ሲሰሙ ቆይተዋል። ተጭበርብሯል። ተሰርቋል። ምርጫው ተጭበርብሯል። ከምርጫው በኋላም በበርካታ ግዛቶች የድጋሚ ቆጠራ ተካሂዷል። ምርጫው ተጭበርብሯል የሚሉ በርካታ ክሶችም ተሰምተዋል። ግን አንዳቸውም የምርጫውን ውጤት አልቀየሩትም። ጆ ባይደን የ2020ውን ፕሬዝዳንታዊ ምርጫ አሸንፈዋል። ፕሬዚዳንት ዶናልድ ትራምፕ ግን የምርጫውን ውጤት ለመቀበል ተቸግረዋል። በምርጫ ተሸንፈን አናውቅም። ይህንንም ምርጫም አሸንፈናል። ትናንት ማክሰኞ ታህሳስ ስምንት የሴቭ ሃርቫር ማብቂያ ቀን ተብሎ ይጠራል። ከዚህ ቀን በኋላ የምርጫውን ውጤት በተመለከተ በየትኛውም ግዛትም ሆነ በበታች ፍርድ ቤቶች ምንም አይነት ቅሬታ ማቅረብ አይቻልም። ከዚህ በኋላ የሚቀረው ድምፅ የዩናይትድ ስቴትስ ኤሌክቶራል ድምፅ ማለትም ባለ ድምጽ ተወካይ መራጮች ድምጽ ብቻ ነው። ፕሮፌሰር አዚዝ ሁቅ በቺካጎ ዩኒቨርሲቲ ውስጥ ሕገ መንግሥት ሕግ መምህር ናቸው። ትላንት ስላበቃው የክስና ቅሬታ መስሚያ ቀን ያስረዳሉ። የምርጫውን ውጤት በተመለከተ የሚቀርቡት ክሶችና አቤቱታዎች ማብቂያ ቀን ሴፍ ሃርበር ዴት ማለት ነው። ፕሬዚደንት ትራምፕ በሐሰተኛ ክሶች የምርጫውን ውጤት ለመቀየር የሚያደርጓቸውን ጥረቶች በሬሳ ሳጥን ውስጥ ገብተው በምስማር እንደታሸጉ ያክል ያበቃላቸው ጉዳዮች አድርጓቸዋል። ይህንን ቀን ታሳቢ በማድረግም በትላንትናው ቀን የተጠናቀቁ የምርጫ ውጤቶች በምክር ቤቱ እንደተደመደሙ ይቆጠራሉ። በዚህ ሳምንት ማብቂያ ላይ ተጠናቆ ማረጋገጫ ያገኛል ተብሎ ከሚጠበቀው ከዊስከንሰን በስተቀር ሁሉም ግዛቶች ቆጠራቸውን አጠናቀው ማረጋገጫ ሰጥተዋል። በመንግስታዊው የጥናት ተቋም የሁለትዮሽ የፖሊሲ ማዕከል ዳይሬክተር ጆን ፎርተር ነገር ግን ምርጫው ከታህሳስ ስምንት በኋላ ቢጸድቅ እንኳ በሕዝብ የሚመረጡት መራጮች ድምፃቸውን ከሚሰጡበት ታህሳስ 14 በፊት እስከ ተመረጡ ድረስ ምክር ቤቱ ጥር ወር ላይ ድምፅ ቆጠራ ሲያደርግ እነዚህን ድምፆች አብሮ መቁጠር አለበት። ፕሬዚዳንት ዶናልድ ትራምፕ ምርጫው ተጭበርብሯል በማለት በአሪዞና፣ ፔንስልቬንያ፣ ጆርጂያ፣ ሚሽጋን፣ ዊስከንሰን፣ ሚኒሶታ እና ኔቫዳ ግዛቶች ያቀረቧቸው በደርዘን የሚቆጠሩ ክሶች ውድቅ ሆነውባቸዋል። ያቀረቧቸው ክሶች ውስጥ በአርባዎቹ ሲሸነፉ አንድ ተሳክቶላቸዋል። ጠቅላይ ፍርድ ቤቱ ፔንሰልቬኒያን በተመለከተ ከበታች ፍርድ ቤት የቀረበለትን ክስ ውድቅ አድርጓል። ይህም ሆኖ ግን የትራምፕ ደጋፊዎች ድምጼን አትስረቁ በማለት ተቃውሞ ማሰማታቸውን ቀጥለዋል። የፕሬዚዳንት ትራምፕ የሕግ አገልግሎት ቡድን አባላት ፍርድ ቤት ያቀረቧቸው ክሶች ውድቅ መደረጋቸውን ተከትሎ በፕሬዚዳንት ትራምፕ የተመረጡት ጠቅላይ አቃቤ ሕግ ቢልባር የምርጫው ውጤት በስፋት ስለመጭበርበሩ የሚያሳይ ምንም አይነት ማስረጃ የለም ብሏል። ነገር ግን የትራምፕ ደጋፊዎች ምርጫው መጭበርበሩን በመግለጽ የምርጫ አስፈጻሚ ባለስልጣናትን መወንጀላቸውን ቀጥለዋል። ከመካከላቸው አንዱ የሪፐብሊካን አባል ሁኔታው ወደኋላ እንዲያፈገፍጉ አድርጓቸዋል። ጋብርኤል ስታርሊንግ በጆርጂያ የምርጫ አስፈጻሚ ክፍል ኃላፊ ናቸው። It has to stop. Mr. President, you have not condemned these actions or this language. ይህ መቆም አለበት። Mr. President. ይህንን ድርጊት ወይንም ይህንን ንግግር አላወግዙም ፕሬዚዳንት ትራምፕና የህግ ክፍል ቡድናቸው ለፍርድ ቤት ያቀረቧቸው ክሶች ውድቅ ከተደረጉባቸው በኋላ የጆርጂያ የሚሽጋን ና የፔንሲልቬኒያ ባለስልጣናት ና የህግ አውጪዎች ላይ ጫና በማሳደር የምርጫውን ውጤት ለመቀልበስ ሞክረዋል በቺካጎ ዩኒቨርሲቲ ውስጥ የህገ መንግስት ህግ መምህር የሆኑት ፕሮፌሰር አዚዚ ሁቅ ምንም እንኳን እነዚህ ሙከራዎች ባይሳኩም የአሜሪካ የምርጫ ስርዓት ለጣልቃ ገብነት ምን ያህል ተጋል ተጋላጭ መሆኑን አሳይቷል ይላሉ። ከዚህ ምርጫ በኋላ በተለይ በክፍለ ግዛቶች ውስጥ በህዝብ የተመረጡ መራጮች ስብስብ ባሉበት ሁኔታ ሊቀጥል ይችላሉ የሚለውን ጉዳይ ጊዜ የሚፈተው ነው። በአሁኑ ሰዓት የተረዳነው ነገር የምርጫ ሂደታችን ምን ያክል ደካማ እንደሆነና ምን ያክል በጣም አደገኛ ወደሆነ ሁኔታ እንዳደረሰን ነው። ከጥቂት ቀናት በኋላ እንደ አውሮፓውያን አቆጣጠር ታህሳስ 14 2020 ዓ ም አምስት መቶ ሰላሳ ስምንት ባለ ድምጽ ተወካይ መራጮች ያሉት ኤሌክቶሪያል ኮሌጅ አባላት በአንድ ላይ ተገናኝተው ለቀጣይ አራት ዓመታት ዩናይትድ ስቴትስን በፕሬዝዳንትነትና በምክትል ፕሬዝዳንትነት ማን እንደሚመራት በይፋ ያሳውቃሉ። የቪኦኤ ፓትሲ ውዳኩስዋራ ከዋይት ሀውስ ላጠናቀረችው ዘገባ ሲሆን ግርማ ከሲልቨር ስፕሪንግ ሜሪላንድ ባለፈው ሳምንት ከቮተር ቮይስ የመራጮች ድምፅ መስራች ከሆኑት መካከል አንዱ የሆኑትን አቶ አንድነት ምሩን የኢትዮጵያውያን በአሜሪካ ፕሮግራም እንግዳ አድርገን ማቅረባችን ይታወሳል። ቮተር ቮይስ መራጭ የሆኑት ትውልደ ኢትዮጵያ ዜጎች ተወካዮቻቸውን በቀጥታ ማግኘት የሚችሉበትን የቴክኖሎጂ መድረክ በማመቻቸት የሚሰራ መሆኑን ይገልጻሉ። ኢትዮጵያን አስመልክቶ ከዩናይትድ ስቴትስ በኩል የሚደረጉ የፖሊሲ ጫናዎች፣ ግፊቶች ወይም መረጃ ክፍተቶች ሲፈጠሩ የተቃውሞም ሆነ የድጋፍ ዘመቻዎችን ያስተባብራሉ። ላለፉት በርካታ ወራት በአባይ ግድብ ዙሪያ ሲሰሩ የቆዩ ሲሆኑ አሁን ደግሞ ሰሞኑን በሰሜን ኢትዮጵያ በትግራይ ክልልና በፌዴራሉ መንግስት መካከል በተፈጠረው ግጭት ዙሪያ ከ6500 በላይ የሆኑ ሰዎችን በማስተባበር ወደ 100000 ደብዳቤዎችን ወደ ተለያዩ አካላት መላካቸውን ገልጸዋል። ያነጋገራቸው ደረጀ ደስታ ሲሆን ሁለተኛውንና የመጨረሻውን ክፍል እንደሚከተለው አቅርቧል። ምንድን ነው የምትነግሯቸው? እስቲ ከደብዳቤው እንጀምር። ደብዳቤው ምንድን ነው የሚለው? ለምሳሌ አንድ ምሳሌ ልጠቅሱልኝ፣ ምን ምን ጉዳዮች ላይ ቢያንስ ነጥብ ነጥቦቹን ሊነግሩኝ ይችላሉ? ደብዳቤው አራት አንኳር አንኳር የሆነ ነገር ነው የሚያሳየው። በመጀመሪያ ኢትዮጵያ ውስጥ እየሆነ ስላለው ጉዳይ ይናገራል። ኢትዮጵያ ውስጥ የሆነ ያለው ሎው ኢንፎርስመንት ኦፐሬሽን ህግ ማስገብ ጉዳይ ነው እንጂ ጦርነት አይደለም ብሎ ለማስረዳት፣ አንዳንድ ቦታዎች ሲቪል ዋር ነው የእርስ በርስ ጦር ነው እየተባለ ይወራል። ስለዚህ አንደኛ እሱን በማስተካከልና ትክክለኛ የሆነውን ነገር መግለጽ ነው። ሁለተኛ ደግሞ አሸባሪ ሲባል ለምንድን ነው ቴሮሪስት የተባለውና እነ ማጣሪ የሆነውን በትክክለኛ መግለጽ ነው። ሶስተኛ ደግሞ የገንዘብም ይሁን የሎጅስቲካል ሰፖርት ይሁን በትክክለኛው በኩል የኢትዮጵያ መንግሥት አስፈላጊውን ነገር አሸባሪውን ቡድን አስወጥቶ እንዲያስወግድ እንዲደረግ እርዳታ መጠየቅ ነው። አራተኛው ደግሞ ይሄ አሸባሪ ቡድን ወደ አሜሪካ መጥቶ ጥገኝነት እንዳይጠየቅ ወይንም አሜሪካ ውስጥ ያስገባውን ሀብት እንዳይጠቀምበት ማድረግ ነው። ምን መልስ ምን ተስፋ አግኝታችኋል እስካሁን በተለይ ከተወካዮቹ በኩል? እስካሁን እንግዲህ ውጤቱን ለማየት ትንሽ ይከብዳል። ግን አሁን እንደሰማኸው የአውሮፓን ዩኒየን አሁን ለምሳሌ ትልቅ ደብዳቤ አውጥቷል የኢትዮጵያን መንግስት የሚቃወም። በእኛ በኩል ስታየው ደግሞ ወደ አሜሪካ ውስጥ እንደሱ አይነት ደረጃ አልተካሄደም። ስለዚህ እንደኛ አስተያየት ይሄ ነገር ትንሽ ሚና እየተጫወተ ነው። በሌላ በኩል ደግሞ ውጤት ብለህ ስታየው አሁን ብዙዎቻችን እያንዳንዱ ግለሰብ ይሄንን ካምፔን የፈረመ መልስ እያገኘ ነው። ሰምቻሃለው ወይ አሁን ልክ በራሴ እንደ ግለሰብ ይሄንን ማፈ ሳተ ሜት አስገባ የኔ ሴኔተሮች ሁለቱም ኮንታክት አርገውኝ በምቻ አለው። ስለዚህ ጉዳይ እያጠናው ነው እንዳረግልህ የምትፈልገው ነገር ሌላ ካለ በዚህ ስልክ ደውልልኝ ብለዋል እና እንደዚህ እንደዚህ አይነት ውጤትም በደብዳቤ አማካኝነት በስልክም አንዳንዶቻችን፣ በቴክስት ሪስፖንድ እያረገኝ እያገኘ ነው። በኢሜይልም ቶሎ ሪስፖንድ እያደረግን ነው። አንዳንዶቻችን ደግሞ እንደዚህ ብዙ ሜሴጅ የገባባቸው ሴኔተሮች እና ኮንግረስ አባሎች ደግሞ ይኸው ስብሰባ ሁን ላይ እየጠሩ ነው። ስለዚህ ስብሰባ እየተካሄደ ነው። ስለዚህ ጉዳይ ላይ የበለጠ ማወቅ እንፈልጋለን። አብሶ በአሜሪካ ውስጥ እንግዲህ በሴኔት እና በኮንግረስ በሀውስ ኦፍ ሬፕሬዘንታቲቭ ሁለት ትልልቅ ኮሚቴዎች አሉ። አንደኛው የዩናይትድ ስቴትስ ፎሬን ሪሌሽንስ ኮሚቴ ነው። ይሄ በሴኔት በዩናይትድ ስቴትስ የውጭ ግንኙነት ኮሚቴ እሺ፣ ሁለተኛው ምንድን ነው? ሁለተኛው ደግሞ ኮሚቴ ኦን ፎረን አፌርስ ይባላል። ይሄ ደግሞ በሃውስ ኦፍ ሬፕሬዘንታቲቭ የሚመራ ነው። ሁለቱም ኮሚቴዎችን ኮንታክት አርገናል በዚህ ጉዳይ ላይ እና ዋናው ግባችን የምንለው ለነሱ ትክክለኛውን ኢንፎርሜሽን አግኝተው በቂ ኢንፎርሜሽን እንዲይዙ እና ከኛ የሚቃወምና በዚህ ጉዳይ ላይ ትክክለኛውን ኢንፎርሜሽን አግኝተው ፖሊሲ ሲሰሩ እንዳይሳሳቱ የሚያደርግ ኢንፎርሜሽን ማቅረብ ነው ለነሱ። ዴታው ላይ መቶ ሀያ ሺህ ደርሷል ብለውኛል። ይሄ መቶ ሀያ ሺህ ነው የሚቆጠረው? እንዴት ነው አቆጣጠሩ? አቆጣጠሩ እንግዲህ ይለያል። አደለ አሁን እኔ በግለሰብ በግለሰብ አማካኝነት ልክ ያለው ይሄንን ብያለው። አደለ አሁን ልክ እኔ ይሄንን ቦተቦች ካምፔን ላይ ገብቼ ስልክ እኔ ካሊፎርኒያ ሬዚደንት ነኝ። የእኔ ተወካዮች ሁለት ሴኔተሮች አሉ። ከዛ ደግሞ የሀውስ ኦፍ ሬፕሬዘንታቲቭ አንድ አለኝ፣ ዶክተር አሚ ቤራ የሚባል ከዛ ደግሞ የፎሬን ሪሌሽንስ ኮሚቴ መንበሮች የሴኔቱ በሙሉ ወደ ሀያ አምስት አምስት አሉ። ሀያ አምስቱም ጋር ይሄዳል። የኮሚቴ ኦን ፎሬን አፌርስ የሀውስ ኦፍ ሪፕሬዘንታቲቭ ጋር አለ። እነሱ ደግሞ ወደ አስራ አምስት ናቸው። እነሱ ጋር በሙሉ ይሄዳል። የትሬዥሪ ሴክሬታሪው ጋር ይሄዳል። የሴክሬታሪ ስቴት ማይክ ፓምፔዮ ጋር ይሄዳል። ሎካል ኒውስ ፔፐር እኔ የምኖርበት ከተማ ውስጥ ጋዜጠኛ አታሚዎች አሉ የሚባሉት ጋር ይሄዳል። ስለዚህ በአንድ ግለሰብ አማካኝነት ብቻ ብዙ ኢሜል ጀነሬት ይደረግና ኮንታክት ይደረጋል ማለት ነው እንጂ ግን ከአንድ ግለሰብ ይሄድ አይደለም። ይሄ መቶ ሀያ ሺህ ይሄ መቶ ሀያ ሺህው ከስድስት ሺህ አምስት መቶ ሰዎች የመነጨ ነው ማለት ነው። ስድስት ሺህ ሰዎች 120 ሺህ ሰዎች ጋር ሊደርሱ ይችላሉ ነው የሚሉኝ። በጣም ትክክል ነው። ለዚህ ነው ይሄኛውም በሶፍትዌር የተደገፈ ብለንና በአጭር ጊዜ ብዙ ሰው ሪች ሊያደርግ ይችላል ብለን ፑሽ የምናደርገው። አንድ ሰው መጥቶ ምንድን ነው የሚያደርገው? ለምሳሌ ወደ እናንተ ወይም ቮተር ቮይስ ወደ አዘጋጀው ድረገጽ ላይ መጥቶ ምንድን ነው የሚያደርገው? በጣም ቀላል ነው። አንድም ደቂቃ የሚፈጅ ነገር አይደለም። ግለሰቡ ብዙ ጊዜ ድረገጹ ሲሄድ ኦልሬዲ ይሄን አምኖ የመጣ ነው። እንዲረዳ ከፈለገ የበለጠ ለምንድን ነው ይህንን የሚፈርመው የሚል ከሆነ አዘጋጅተናል ለግለሰቡ የሚያየው ማለት ነው። ሀገር ውስጥ ስለሆኑ ጉዳዮች ለምንድን ነው ይህንን የህግ ማስከበር ካምፔን የኢትዮጵያ መንግስት የከፈተው የሚለውም ስለ እሱ የሚያስረዱ ዶኪመንቶች አሉ። አለበለዚያ ግን ቀጥታ ስሙን የሚያስፈልገው ማለት ነው። ሙሉ ስሙን ያስገባል። የሚኖርበትን አድራሻ ያስገባል። ስልክ ቁጥሩንና ኢሜይል አድራሻውን ያስገባል። ይህም ስምና ስልክ ቁጥርና አድራሻ የሚያስፈልገው ሶፍትዌሩ በአድራሻው አማካኝነት ነው የዚህ ግለሰብ የምክር ቤት ተወካዮች ወይንም የኮንግረስ አባላቶች እነማን ናቸው ብሎ አይደንቲፋይ የሚያደርገው። ከዛ በአድራሻው አማካኝነትም ነው ሎካል ጋዜጣዎች እነማን ናቸው ከዚህ ግለሰብ ነዋሪ አካባቢ ያሉት የሚለው። ስለዚህ ኢንፎርሜሽን ያው አድራሻዎቹ ግዴታ መግባት አለባቸው። ስልክ ቁጥሩና ደግሞ የኢሜይል አድራሻው አንዳንድ ኮንግረስ አባላቶች ከደረሳቸው በኋላ ሪስፖንድ ማድረግ ይፈልጋሉ። ስለዚህ ሪስፖንስ እንዲፈጥሩ ነው ይሄ ኢንፎርሜሽን የሚያስፈልገው። ከዛ ያው ዋናው አንድ ሃይላይት ማድረግ የምፈልገው ነገር ደግሞ ይሄ ኢንፎርሜሽን ፕራይቬሲ ነው እና ሴኩርድ የሆነ ቦታ ነው ሎኬት የሚያደርገው ማንም አክሰስ የለውም ማለት ነው። አቶ አንድነት እምሩን ከቮተር ቮይስ በጣም አመሰግናለሁ። ለአሜሪካ ድምፅ ደረጀ ደስታ ነኝ። መልካም ጊዜ። እግዚአብሔር ይስጥልኝ ደረጀ። የቤት ውስጥ ፆታዊ ጥቃት በትዳርና አብሮ በሚኖሩ ሰዎች መካከል የሚፈጸም የጥቃት አይነት ሲሆን አካላዊና ስነልቦናዊ ጥቃቶችን ያጠቃልላል። በዚህ የኮቪድ-19 ወረርሽኝ ወቅትም በዓለም ዙሪያ ፆታዊ ጥቃቶች መባባሳቸውን ታዛቢዎች ይናገራሉ። በአሜሪካ ተመሳሳይ ጥቃቶች የጨመሩ ሲሆኑ ጥቃቶቹም ከቀድሞ በተለየ መልኩ በጦር መሳሪያም ጭምር እየተደረጉ እንዳሉ ጥናቶች እያመለከቱ ነው። የአሜሪካ ድምፅ ዘጋቢ ቬሮኒካ ኢግሌሲያስ ኮቪድ-19 የቤት ውስጥ ፆታዊ ጥቃት መጨመር ላይ ያለውን አስተዋጽኦ ዙሪያ ያጠናቀረችውን ኤደን ገረመው ታቀርበዋለች። በአሜሪካ የፆታዊ ጥቃት ሰለባዎች ቁጥር በኮቪድ-19 ወቅት እጅጉን ጨምሯል። ለደህንነቷ ስትል ስሟ እንዳይጠቀስ የፈለገች የፆታዊ ጥቃት ሰለባ ለፆታዊ ጥቃት በተዳረጉ ሴቶች ዙሪያ ያለው ግንዛቤ የተሳሳተ እንደሆነ ትናገራለች። ሰው ሉ ለምን ሰዎች በጥቃት ውስጥ ይኖራሉ ለምንድነው ጥለው የማይሄዱት ጥቃቱን ውስጣቸው ይፈልገዋል ማለት ነው እንዴ ይላል እውነታው ግን ይሄ ሳይሆን ጥቃት ማለት ጥልፍልፍ አድርጎ የሚይዝ አዙሪት መሆኑ ነው ኮቪድ-19 ከመግባቱ ከጥቂት ወራቶች በፊት ከባለቤቷ የተለያየችው ይህቺ ተጠቂ ስለ ቀደመው ሕይወቷ ስትገልጽም ኑሮዬ ልክ እንደሚፈነዳ ቦምብ ነበር ትላለች። እኔ መጨረሻ ላይ የተረዳሁት ነገር ይህንን ትዳር ጥዬው ካልሄድኩ በዓመት ጊዜ ውስጥ እንደምሞት ነው። ወይ እሱ ይገለኛል፣ ወይኔ ራሴ እኔ ራሴ ራሴን አጠፋለሁ። አሊያም በነበርኩበት ጭንቀትና ሰቆቃ ምክንያት ካንሰር ይዘኝ ነበር። ይሄ የሆነው ታዲያ ከኮቪድ-19 ወረርሽኝ በፊት ነበር። ፍቺዋን ካጠናቀቀች በኋላም ኑሮን እንደ አዲስ መጀመር ከባድ ቢሆንም ቀኑን ሙሉ ስራ በመዋልና ከስራ በኋላም ከጓደኞቿ ጋር ጊዜዋን በማሳለፍ ከነበረችበት ስሜትና ሁኔታ ለመውጣት ችላለች። ይሁንና የኮቪድ-19 ወረርሽኝ የጾታዊ ጥቃት ሰለባ የሆኑ ሴቶች መልሰው መቋቋም እንዳይችሉ ሁኔታውን አክብዶታል። አማንዳ ካትስ በአሜሪካ ፆታዊ ጥቃት ለደረሰባቸው የአይሁድ ትብብር ተቋም ባልደረባ ናቸው። ኮቪድ-19ን ለመከላከል ተብለው የሚደረጉ መራራቆች ለጥቃት አድራሾች የተመቻቸ እድል ፈጥሯል ይላሉ። በጣም ብዙ ጥቃት አድራሾች በተጠቂዎች ላይ ተጽዕኖ ለማሳደር ኮቪድ-19ን ሲጠቀሙበት እያየን ነው ተጠቂዎች ከቤት እንዳይወጡ ለማድረግ ከቤት ከወጣሽ ተመልሰሽ መምጣት አትችም ምክንያቱም ኮቪድ-19 ይዘሽብኝ ትመጫለሽ እያሏቸው ነው። በአንጻሩ የቤተሰብ ሕግ ማዕከል ዳይሬክተር የሆኑት ዶክተር ሚኒየንም ጥቃቱ ሳይሆን የጨመረው ጥቃት የሚደርስበት መንገድ አደገኛ የሆነና ነፍስ እስከ ማጥፋት የሚደርሱ መሳሪያዎችን መጠቀም ላይ መደረሱ ነው ይላሉ። ያስተዋልነው ነገር ቢኖር ምንም እንኳን እያስተናገድን ያለነው ተመሳሳይ ቁጥር ያላቸው ተጠቂዎችን ቢሆንም ተጠቂዎቹ ላይ እየደረሰ ያለው የጥቃት አይነት ግን አደገኛ መሆኑን ነው። ደብደባ፣ ጠመንጃዎችና ሌሎች መሰል መሳሪያዎችን የሚጠቀሙ ፆታዊ ጥቃት አድራሾች እየጨመሩ ነው። በቤት ውስጥ ፆታዊ ጥቃት ዙሪያ ጥናት አድራጊዎች እንደሚሉት በአሜሪካ በትንሹ አስራ አራት ከተሞች ላይ የተደረገ ጥናት የፆታዊ ጥቃት ቁጥር መጨመሩን አመላክቷል። የምጣኔ ሀብት ባለሙያ የሆኑት ኤሚሊ ሌስሊ በዚሁ ዙሪያ ጥናት ሲያደርጉ ቆይተዋል። በዚህ ባለንበት በ2020 ዓ ም በመጋቢት፣ ሚያዚያና ግንቦት ወራቶች ከፆታዊ ጥቃት ጋር በተያያዘ ወደ ፖሊስ ጣቢያዎች የተደረጉ የስልክ ጥሪዎችን ካለፈው ዓመት ከ2019 ጋር ስናወዳደራቸው በሰባት በመቶ ጭማሪን ያየ ነው። የተለመዱ የጾታዊ ጥቃት የሚጠበቅባቸው የህብረተሰብ ክፍሎች እና መመዘኛዎች እንዳሉ ሆነውም ተጨማሪ አዳዲስ ጥቆማዎች መኖራቸውን ያስተዋል ነው። አቃቤ ህጎችን በአሁን ሰዓት እያሳሰባቸው ያለው ጉዳያቸውን ለህግ ማቅረብና እርዳታ መሻት የማይችሉ ህጻናት ተጠቂዎች ጉዳይ ነው። በሜሪላንድ የጾታዊ ጥቃት ልዩ ኃላፊ የሆኑት ዴቢ ፈንስትንም ይህን ስጋት ይጋራሉ። ትምህርት ቤት መሄድ የነበረባቸው ህጻናት አሁን በየቤታቸው ነው እየተማሩ ያሉት። ስለዚህ ትምህርት ቤት ውስጥ ላሉና ለሚያምኗቸው አካላት ችግራቸውን ማጋራት አይችሉም። ይሁንና ጥቃት አድራሾችን ለማገዝ ብዙ የእርዳታ ማግኛ መንገዶች ተቋቁመዋል። ተጠቂዎች የነፃ የስልክ መስመሮችን መጠቀምና ለመንግስትም የከለላ ጥያቄዎችን ማቅረብ ይችላሉ። እንደ ዶርዌይስ የመሳሰሉ ተቋማትም የምክር አገልግሎትን ይሰጣሉ። ናታሊ ዌይድ በዶርዌይስ የፆታዊ ጥቃት አማካሪ ናቸው። ታዲያ ፆታዊ ጥቃት የሚደርስባቸውና አሁንም ድረስ ከአጥቂያቸው ጋር ለሚኖሩ ሴቶች ስለሚሰጡት ምክር እንዲህ ያስረዳሉ። ፆታዊ ጥቃት እንዲፈጸም የሚያበረታቱ ሁኔታዎችንና አጋጣሚዎችን ለመለየት እንሰራለን። ተጠቂዎችን ስናማክርም አጥቂዎቻቸው ሲበሳጩ ሁኔታውን ከሚያባብዙ ቦታዎች ቀድመው ገለል እንዲሉ እንመክራቸዋለን። ለምሳሌ አጥቂያቸው መበሳጨት የጀመረው ወጥ ቤት ውስጥ እያሉ ከሆነ ቀስ ብለው ከዛ እንዲወጡና ወደ ሌላ ክፍል እንዲሄዱ ነው የምንመክራቸው። ምክንያቱም ወጥ ቤት ውስጥ ለአደጋ የሚያጋልጡ መሳሪያዎች ስላሉ ነው። በጥቃት ውስጥ ያሉ ሰዎች ካሉበት ሕይወት ለመውጣት እጅጉን የሚሰጉ ሲሆን ከጥቃቱ ካመለጡም በኋላ ለማገገም ረዥም ጊዜ የሚወስድ ቢሆንም ማገገም ግን እንደሚቻል ባለሙያዎች ይናገራሉ። ጥቃት በቃኝ ብሎ ለመውጣትም ድፍረትና ትዕግስት ያስፈልጋል ይላሉ። ለአሜሪካ ድምጽ ኢደን ገረመው ከዋሽንግተን ዲሲ በ22፣ በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። የፕሮግራሙ አስተባባሪ ብርሃን ኃይሉ ናት። በመላ ባልደረቦቻችን ስም ለዛሬ